ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አንድ የአውስትሬልያ ነባር ዜጋ አረጋዊ በኮቪድ-19 ለህልፈተ ሕይወት ተዳረጉ። የሊበራል ፓርቲ የአየር ንብረት ለውጥ ፖሊሲውን ይፋ አደረገ። አውስትሬልያዊ ቶም ስሊንግስተን ለሁለተኛ ጊዜ የዓመቱ ጀልባ ቀዛፊ ተብሎ ተሰየመ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አንድ የአረጋዊ ነባር ዜጋ ኖርዘርን ቴሪቶሪ ውስጥ በኮቪድ-19 ሳቢያ የመጀመሪያ ሟች ሆነዋል። የሰባ ዓመቷ የቢንጃሪ አቦርጂናል ማህበረሰብ አባል አረጋዊት ሴት ክትባት የተከተቡ አልነበሩም። የኖርዘርን ቴሪቶሪ ዋና ሚኒስትር ማይክል ጋነር በነባር ዜጋዋ ህልፈተ ህይወት የተሰማቸውን ሐዘን ሲገልጡ ይህ ለቤተሰቦቻቸውና ለማህበረሰቡ ታላቅ የሐዘን ወቅት ነው። የብዙሃን መገናኛ ለቤተሰቡ የሚገባቸውን ከበሬታ እንደማይነፍጓቸው አውቃለሁ። መላው የቸርቸሪ ነዋሪ ዛሬ አብሯቸው ሐዘናቸውን እንዲወጡ ጊዜ ስጧቸው ብለዋል። በአሁን ወቅት ኖርዘርን ቴሪተሪ ውስጥ ስልሳ ሰዎች በቫይረስ ተጠቅተዋል። የኒው ሳውዝ ዌልስ ባለሥልጣናት የኦሚክሮን ኮቪድ ለመጀመሪያ ጊዜ ከማህበረሰብ ወደ ማህበረሰብ መጋባቱን ገለጡ። ሌሎች በኦሚክሮን የተያዙ ህሙማን በሙሉ ከደቡብ አፍሪካ የመጡ ዓለም አቀፍ መንገደኞች ናቸው። እንደ ኒው ሳውዝ ዌልስ የጤና ባለሥልጣናት ገለጣ ይህ በኦሚክሮን የተጠቃው ዘጠነኛው ግለሰብ በምዕራብ ሲድኒ የሬጀንስ ፓርክ ክርስቲያን ትምህርት ቤት ተማሪ ሲሆን ከባህር ማዶ መንገደኞች ጋር አንዳችም ግንኙነት የሌለውና በቅርቡም ባህር ማዶ አልነበረም። በሌላ በኩል ዩናይትድ ስቴትስ ለመጀመሪያ ጊዜ በኦሚክሮን ኮቪድ የተጠቁ ሰዎችን መዝግባለች። አምስት የኒውዮርክ ነዋሪዎች በቫይረሱ ተጠቅተዋል። እንዲሁም ኮሎራዶ ውስጥ አንዲት ከደቡብ አፍሪካ የተመለሰች መንገደኛ በቫይረስ መጠቃቷ ተነግሯል። የአውስትሬልያ ሌበር ፓርቲ በዛሬ ዕለት የአየር ንብረት ለውጥ ፖሊሲውን በዝርዝር ይፋ አደረገ። በእቅዱ መሰረትም ስራ ፈጠራ፣ የታዳሽ ኃይል ጭማሪና የአየር ንብረት ቅነሳ ኢላማዎቹ አድርጓል። በዚህም መሰረት በ2030 የአየር ብክለትን በ43 ፐርሰንት ለመቀነስ ተልሟል። ኢላማውንም እውን ለማድረግ የኤሌክትሪክ ተሽከርካሪ የማህበረሰብ ሶላር የባትሪ ፖሊሲዎችና የመንግስትን የብክለት መጠን መስፈርት እንደሚለውጥ አስታውቋል። ሌበር የአየር ንብረት ፖሊሲው 640ሺ ስራዎችን በ2030 እንደሚፈጥርና ከስድስት አምስቱም ለሪጂናል አውስትራሊያ ውስጥ እንደሚሆኑ ገልጧል። የሌበር አየር ንብረት ለውጥ ፖሊሲን አስመልክቶ ጠቅላይ ሚኒስትር ስኮት ሞሪሰን ፖሊሲው ለአውስትራሊያ ተስማሚ አይደለም ሲሉ ተችተዋል። የቪክቶሪያ ናሽናልስ ምክር ቤት አባል ዴሚየን ድራም ከፖለቲካ ዓለም እንደሚገለሉ አስታወቁ። አቶ ድራም ለፌዴራል ፓርላማ የተመረጡት በ2016 ሲሆን እሳቸውን ጨምሮ ሶስት የፌዴራል መንግስቱ የምክር ቤት አባል በመጪው ምርጫ አይወዳደሩም። አውስትሬልያዊ ቶም ስሊንግስቢ ለሁለተኛ ጊዜ የዓመቱ ምርጥ የጀልባ ቀዛፊ ሆኖ ተሰየመ። የ37 ዓመቱ ቀዛፊ የጎስፈርድ ኒው ሳውዝ ዌልስ ነዋሪ ሲሆን በኦሎምፒክ የአሜሪካ ዋንጫና ሲድኒ ሆባርት ውድድሮች አሸናፊ ነበር። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ31 ሳንቲም ይዘረዝራል። ቀጥለን የንገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ ፀሐያማ ይሆናል። ዝቅተኛ 16፣ ከፍተኛ 33። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 24 ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 11 ከፍተኛ 19። ሆባርት ብራ ይሆናል፣ ዝቅተኛ 10 ከፍተኛ 15። ካምብራ ብራ ይሆናል፣ ዝቅተኛ 13 ከፍተኛ 25 ሲድኒ ብራ ይሆናል ዝቅተኛ 18 ከፍተኛ 23 ብሪስበን ብራ ይሆናል ዝቅተኛ 1 ከፍተኛ 31 ዳርዊን ብራ ይሆናል ዝቅተኛ 27 ከፍተኛ 35 አዲስ አበባ ፀሐይማ ይሆናል ዝቅተኛ 9 ከፍተኛ 23። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰመልን። አንድ የአውስትሬልያ ነባር ዜጋ አረጋዊት በኮቪድ ለህልፈተ ሕይወት ተዳረጉ። የሌበር ፓርቲ የአየር ንብረት ለውጥ ፖሊሲውን ይፋ ይፋ አደረገ። አውስትራሊያዊ ቶም ስሊንግስተን ለሁለተኛ ጊዜ የዓመቱ ጀልባ ቀዛፊ ተብሎ ተሰየመ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።